በመቀለ ከተማ ውስጥ የሚገኙ አስራ ሁለት ወጣቶች ያቋቋሙት ሰርጌን የተሰኘ ነጻ መጽሔት ባለፈው ሳምንት ተመርቆ ለንባብ በቅቷል። ግርማይ ገብሩ ከአዘጋጆቹ ሶስት ወጣቶችን የጋቢና እንግዳ አድርጎ ጋብሷል። ወደዛው እንለፍ። መቀለ ከተማ ውስጥ የሚገኙ 12 የሚሆኑ ወጣቶች በቅርቡ አንድ ሰርጌን የተሰኘ የግል መጽሔት አዘጋጅተው ለንባብ አብቅተዋል። አብዛኛዎቹ ወጣቶች ከአሁን በፊት መቀለ ከተማ ውስጥ ፊደል ሰራዊት በሚል አንድ የንባብ ክበብና የስነ ጽሁፍ ምሽት ሲያዘጋጁ ነበር። አሁን ደግሞ ወደ መጽሔት ከፍ ብሏል። ከነሱ ሶስት ወጣቶች አሉ። ዋና አዘጋጁ ወጣት ደስታ ገብረመድህን። እስኪ ለመሆኑ ሰርጌን ምንድን ነው? ከስሙ እስክን ጀምር። ባጭሩ ሰርጌን፣ ያው በአማርኛ ሰርገኛ የምንለው የቀይና የነጭ ጤፍ ድብልቅ ነው። ስሙን የመረጥንበት ምክንያት ያው የሀሳብ ብዙሀነትን ወይም የተለያዩ ሀሳቦችን የሚያስተናግድ መጽሄት እንደሆነ ያንን ስሜት እንዲያንጸባርቅ ነው የተለያዩ አመለካከቶች፣ የተለያዩ ሀሳቦች የሚንጸባረቁበት መድረክ እንዲሆን። ምክንያቱም የተለያዩ ሀሳቦች፣ የተለያዩ አመለካከቶች መኖር ጸጋ ነው ብለን የምናምን ስለሆን ማለት ነው። ወጣት ሀይለ አብ ሀይለ ስላሴ፣ ትግራይ ውስጥ ከአሁን በፊት አንድ ሁለት የሚሆኑ ፍኖተ ሰሜንና ውራይና የሚሉ መጽሄቶች ካልሆኑ በስተቀር የግል ጋዜጣ መጽሄትም አልነበረም። የግል ጋዜጣ ወይም የግል መጽሄታውን መምጣቱ ምን አይነት አስተዋጽኦ ይኖረዋል? የተለያዩ ሀሳብ ያላቸው የህብረተሰብ ክፍሎች ሀሳባቸው የሚያንጸባርቁበት አንድ አማራጭ ይሆናል ብለን እናምናለን። እሱ መኖሩ ደግሞ ህብረተሰቡ የተሻለው ሀሳብ የትኛው ነው፣ የትኛውስ መምረጥ አለብን ብሎ እንዲመርጥ እንደ አንድ ምክንያት ይሆናል ብለን እናምናለን። ሶፋንያስ ዳርጌ፣ ይህ የግል መጽሔት ስትጀምሩ ትግራይ ውስጥ ያለው ምህዳሩን ስንገመግመው እንዴት ነው የምታዩት? የሚያበረታቱ ጎኖች የምትሏቸው፣ እንደ ተጽዕኖም የሚያሰሯቸው ነገሮች እስኪ ንገረኝ። በመጀመሪያ ይሄ ህብረተሰብ በቂ የህትመት ውጤቶች ጋዜጣ ወይም መጽሄት ተፈጥረውለታል፣ ሀሳቡን የሚያንጸባርቅበት ብለን ያሁን ያሉትን በቂ ናቸው ብለን እኛ ጀምረናል። ሌሎችም ይከተላሉ ብለን እናምናለን። ጥያቄው ጠፋኝ። ሲገመገም አሁን እንዴት ነው ምትገመገሙት አሁን ያለው ነዋረ ሁኔታ? ትልቁ ፖዚቲቭ ነገር ህጉ ነው። ህግ አለ የፕሬስ ስለዋለ እሱን መሰረት አድርገን ስለሆነ የተቋቋመው ማለት ነው። መጽሄቱን የተሻለ ነገር ከተሰራለት የህብረተሰብ አንባቢ አለ ማለት ነው። ሌላ አድቫንቴጅ ሪሊ ግን ህጉ መሬት ላይ ይሰራል ወይ ለኔክስት የምናየው ነገር ይሆናል ማለት ነው። ስለዚህ እንደ ድክመት ምናልባት ፍርሃት እንዳይኖር ሀሳባቸውን ለመግለጽ እኛ ሚዲያውን ይሄ ፕላትፎርሙን ከፈጠር እሱን ለመግለጽ ምናልባት ህብረተሰቡ ላይ ፍርሃት እንዳይኖር ነው እንጂ የተሻለ ነገር ይሰራል ብዬ ያስባለሁ። ትግራይ ክልል ውስጥ አንዳንድ የግልና ጋዜጦች ብቅ ብለው ሲጠፉ ነው የምናየው። እንደ ምክንያትነት ሊጠቀሱ የሚችሉ እናንተም አይታችሁትም ከሆነ ደስታ ዜላ የምትለይ ነገር ካለ ገና ከጅምሩ አይተ ነው ነበረ። ከእኛ መሀል አንድ ጓደኛችንም ጥናቱን ሰርቶ ነበር ላውንቺንግ ሴሬሞኒያችንም ላይ የቀረበው እና የተለያዩ ውስጣዊና ውጫዊ ምክንያቶች ናቸው እነዛ መጽሄቶች ታይተው እንዲከስሙ የሆኑበት ምክንያት። ከውስጣዊ ምክንያቶቹ አንዱ ምንድን ነው? መጽሄቶቹ በአንድ ወይም በሁለት ግለሰቦች ላይ የተንጠለጠሉ መሆናቸው የእኛ ለየት የሚያደርገው ነገር የሰርጌን ስብስብ ለዚሁ ለሰርጌን ብቻ የተሰራ ስብስብ አይደለም። ከዚህ በፊት ተመሳሳይ ዝንባሌ፣ ተመሳሳይ ሙያ እና ተመሳሳይ ሆቢ ያላቸው ልጆች ተሰባስበው ንባብ ላይ ሲሰሩ የነበሩ ልጆች ናቸው ወይም የነበርን ልጆች ነን እና አቅሙ አለ። ለመውደቅ ወይም ለመክሰብ ምክንያት አይሆንም። ውስጣዊ ምክንያት እኛ ጋር በእርግጠኝነት መናገር የምንችለው እሱም ነው። አሁን እንግዲህ መጽሔቱ ባለፈው ሳምንት ተመርቆ ለንባብ በቅቷል። በተለይ ከወጣቱ ያገኛችሁት አስተያየት ምን ይመስላል? ህዝቡ ምን እያለ ነው? አይላብ ምላሹ ከህዝቡ በጣም በተለይ ወጣቱ የህትመት ብዛቱ በቂ ባይሆኑ እንኳ የተገኘችውን ተሻምቶ ያነበበው ግን ገንቢ የሆኑ ሀሳቦችን እየሰጠን ነው የሚገኘው። ተነበዋል ብለን ካሰብን በኋላ ገንቢ ሀሳቦች እየመጡ ናቸው እነሱን በደንብ መስተካከል ያለባቸውን አስተካክለን ቀጣይ ትሞች ላይ የበለጠ ትን ብለን እንደሚመጣ ተስፋለን። ከአሁን በፊት የግል ፕረስ ወይም ደግሞ የፕረስ ውጤቶች ትግራይ ውስጥ ባለመኖራቸው ህዝቡ ምን አጣ ብለን ልንገመግም እንችላለን። ህዝቡ ምንድን ነው የጎደለው? የጎደለውን ስናይ አማራጭ ሀሳብ የለውም። አንድ ሚዲያ ነው ያለው። ሜንስትሪሙን ብቻ ነው የሚከተለው አማራጩ የመንግስት የህትመት ውጤትና የቴሌቪዥን እንትኖችን ነው የሚከታተለው ወይም ደግሞ በሌላ ቋንቋ እስፔሻሊ በአማርኛ የሚታተሙት ላይ ነው ዲፔንድ የሚሆነው። ያ ደግሞ ምን ያህል የውስጡን ይገልጽለታል ሌላ ጉዳይ ነው። ስለዚህ የሚገባውን ያክል ሰርቭ ያልተደረገ ህብረተሰብ ነው ማለት ነው። አሁን መጽሔቱ ሽፋን ላይ እንደምናየው ጥያቄ ምልክት የተደረገባቸውም አሉ፣ የተሰረዙም አሉ። ይህንን ምንድን ነው የሚያመለክተው? ደስታ በተለያዩ ጊዜያት የተጀመሩ ተስፋ የተጣለባቸው በሚዲያ በተደጋጋሚ የተስተጋቡ ትልልቅ ፕሮጀክቶች የት ደረሱ? አሁን ያሉበት ሁኔታ ምን ላይ ነው? ብለን ነው ለመዳሰስ የሞከር ነው እና ከነሱ ውስጥ አሁን የጎልጎራያ ፕሮጀክትን የሳርት የተከዘ ሁለት ኃይል ማመንጫ የመሳሰሉትን እና እነዚህ ኤክስ የተደረገባቸው ሙሉ ለሙሉ የተቋረጡ ፕሮጀክቶች ናቸው። ጥያቄ ምልክት ያደረግንባቸው ደግሞ በመሄድ ላይ ያሉ ግን በእቅዳቸው የሌሉትን ነው። አሁን እናንተ እንደ ትልቅ ፈተና የምትቆጥሩት ምንድን ነው? እንደ ትልቅ ስጋት የሚሆኑባቸው ለውስጣዊው የሚቻለን ያህል ተዘጋጅተናል ብለን እናምናለን። ግን ሌላኛው ፈተና ይሆናል ብለን የምንጠብቀው ከውጭ የተለያዩ ግፊቶች ሊኖሩ ይችላሉ። በተቻለንም የተዘጋጀንባቸው ነገሮች አሉ። ሌላኛው ደግሞ ፋይናንሻል ጥንካሬያችን ምን ያህል ያስኬልናል የሚለው ላይ ፈተናዎች እንደሚመጡ እንጠብቃለን። ግን ያው ለእነዚህም ይቻለን ያህል እየተዘጋጀን ነው ብለን እናምናለን። ሌላ ትልቁ ፈተና የሚሆነው መረጃ ያለማግኘት ችግር ነው። የምንሰራቸው ይዘቶች ሚዛናቸውን የጠበቁ መሆን አለባቸው። ያ እንዲሆን ደግሞ መረጃ ሊሰጠን ይገባል። ብዙዎች ዊሊንግ አደሉ መረጃ ለመስጠት በተለይ በኃላፊነት ቦታ ላይ ያሉ ሰዎች እና ትልቁ ፈተና እንደሆነም እሱ ነው የሚሆነው። አሁን መጨረሻ አካባቢ ህዝቡ ወይም ደግሞ የመንግስት አካላት ሊረዱልን ይገባል የምትሉት ነገር ምንድን ነው ደስታ? ሀሳብን በነፃነት መግለጽ ተቃውሞ አይደለም። አሁን ብዙ ሰዎች ላይ ያየነው ነገር አለ። የመጀመሪያ የመጽሔታችንን ሽፋን በማህበራዊ ሚዲያ ስንለቀው ከተለያዩ ሰዎች የፍርሃት አስተያየት ሲመጣ እናስተውላለን። ሀሳብ በነፃ ሲገለጽ ወይም ደግሞ የነፃ ፕሬስ መንገዱን ተግባራዊ ስታደርግ እንደ ተቃውሞ የማየት ዝንባል ያለ እና ይሄ ሙሉ ለሙሉ የተሳሳተ ነገር ነው። ሀሳብን በነፃነት መግለጽ መብት ነው እና ይሄ እንዲረዱን እንፈልጋለን። አንዱ ትልቁ ስጋት ይሄ መፈረጅ ነው፣ እሱን አለማሰብ። ሁለተኛ ደግሞ መንግሥት እንደ ትልቅ ኦፖርቹኒቲ ቢያየው፣ ይሄን እንደዛ ካየው የተሻለ ሌላ አጋር አገኘ። ልክ እንደዛ ቢታይ የተሻለ መንገድ እንጓዛለን ብዬ አስባለሁ። ደስታ ገብረመድኅን ሀይል አብ ሀይል ስላሴ እና ሶፋንያስ ዳርጌ በጣም ነው ማመሰግናቸው። እግዚአብሔር ይስጥልኝ። በጣም እናመሰግናለን። Yi sarke na ta kabaro ta, sir, get ta.